የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮስታት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በሳህላ ሰየምት ወረዳ በአጣዳፊ ተቅማጥና ትውከት መም አምስት ሰዎች መሞታቸውን ዞን አስታወቀ። ውሀ በመጠቀማቸው ምክንያት በጣም ብዙ ሰዎች ተበክለዋል። በዚህም ደን ተቅማጥ የሚመስል ነገር ተከስቶባቸው ነበረ። የተከሰተባቸው በጣም ብዙ ሰዎች ናቸው። ከዚህ ውስጥ ደግሞ በጣም ጉዳዩ ተባብሶባቸው መቋቋም አቅቷቸው ህይወታቸው ያለፉ ሰዎች አሉ። እስካሁን አምስት ናቸው። በትክክል እንደዚህ ምልክት አሳይተ የሞቱት አምስት ናቸው። ቀደም ሲል የሰማችኋቸው የዞኑ ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ናቸው። ይህንን ዘገባ በአብይ ርዕስ ላይ ትሰሙታላችሁ። ይህንና ሌሎች ዓለም አቀፍና አገራዊ ዘገባዎችን በምሽቱ አካተናል። ዛሬ ሐምሌ 10 2016 ዓ ም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል። አስማማየ ነው ነኝ። ምሽቱን እያስተናገድኳችሁ አብሬያችሁ አመሻለሁ። ለዓለም ዜናዎቹ እንግዲህ ወልድ ዚ አብሮኛለ። የስቱዲዮ ቅንብሩን የሚመራለን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ስርጭት እየተከታተላችሁን አብራችሁን ማምሸት ትችላላችሁ። አሁን ከዓለም ወደ ሰባሰቡ ዜናዎች ለመራችሁ እንግዶ ወልደ ይጠብቃቸዋል። በድጋሚ እንደምን አመሻችሁ። ተመድና የረድኤት ድርጅቶች ወደ ሱዳን እንዲመለሱ ድንበር የለሹ የሐኪሞች ቡድን ጠየቀ። ትራምፕን ለመግደል አሲር ያለች መባሉን ኢራቅ ውድቅ ማድረጓ፣ እንዲሁም የፓሪስ ኦሎምፒክ ዋና ዋና መወዳደሪያ ወንዝ ንጹሕ መሆኑን ለማሳየት የከተማዋ ከንቲባ ዋኙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በተባበሩት መንግስታት ስር ያሉ ድርጅቶችና ዓለም አቀፍ የእርዳታ ድርጅቶች ወደ ሱዳን ተመልሰው ሕዝቡን መርዳት እንዲቀጥሉ ድንበር የሌለሽ የሐኪሞች ቡድን ኤምኤስኤፍ ጥሪ አድርገዋል። ኤምኤስኤፍ ዓለም አቀፍ ፕሬዚደንት ክርስቶስ ክርስቶ ለኤኤፍፒ ዜና ወኪል እንደ ተናገሩት ለ አስራ አምስት ወራት በተደረገው ጦርነት አንድ ሦስተኛ የሚሆኑት ተጎጂዎች ሴቶችና ዕድሜያቸው ከአስር ዓመት በታች የሆኑ ሕጻናት ናቸው። ጦርነቱ በአገሪቱ የነበረውን አብዛኛውን የእርዳታ ሥራ እንዲቆም አስገድደዋል ብለዋል። በርካታ ድርጅቶች ለጥንቃቄ በሚል የጦርነቱን አዝማሚያ ለማየት መጠበቅን መርጠዋል ሲሉ አክለዋል። ፕሬዚደንቱ የድንበር የለሽ ሐኪሞች ድርጅቱ ፕሬዚደንት ጥሪ የመጣው የሁለቱም የጦርነቱ ተሳታፊ ወገኖች ወኪሎች ጀኔቫ ላይ ውይይታቸውን በቀጠሉበት ወቅት ነው። ረሃብ በተጋረጠበትና ጦርነቱ እንዲቆም እንደሚቆም ፍንጭ በማይታይበት በዚህ ወቅት የእርዳታ ድርጅቶች በተለይም በተባበሩት መንግስታት ስር ያሉ ድርጅቶች ወደ አገሪቱ ተመልሰው ይበልጥ እንዲሰሩ ፕሬዚደንቱ ጥሪ አድርገዋል። ለሱዳን የሚሰጠው የገንዘብ እርዳታ አነስተኛ በመሆኑ በርካታ የእርዳታ ቡድኖች የገንዘብ ችግር እንደገጠማቸውም ገልጸዋል። በሱዳን ለእርዳታ የተሰማሩ ቡድኖች ከሁለቱም ተፋላሚ ወገኖች ጥቃት የሚደርስባቸው ሲሆን፣ በዛች አገር የእርዳታ ስራ መስራት የማይቻልበት ደረጃ ላይ ተደርሷል ብለዋል። ኢራን የቀድሞ ፕሬዝደንት ዶናልድ ትራምፕን ለመግደል ሴራ ጠንስሳለች ሲል አንድ የአሜሪካ ሚዲያ ያቀረበውን ዘገባ የክፋት ስትል በመግለጽ ሀገሪቱ ውድቅ አድርጋለች። ኢራን ዶናልድ ትራምፕን ለመግደል ማሴሯን የሚያሳይ የደህንነት መረጃ የአሜሪካ ባለስልጣናት ከሳምንታት በፊት እንደደረሳቸውና ይህም ለትራምፕ የሚደረገውን ጥበቃ እንዲጠናከር ማድረጉን ሲኤንኤን ትናንት ማክሰኞ ዘግቦ ነበር። ሌሎች የዜና አውታሮችም በጉዳዩ ላይ ዘግበው ነበር። ኢራን ዛሬ በተባበሩት መንግስታት ድርጅት በሚገኘው ልዑኳ በኩል በሰጠችው ምላሽ በማስረጃ ያልተረጋገጠና የክፋት ስትል ዘገባውን አጣጥላለች። ከሁለት ዓመታት በፊት የኢራን አብዮታዊ ዘብ አዛዥ የነበሩት ቃስም ሱሊማኒ ኢራቅ ውስጥ በድሮን ጥቃት ከተገደሉ ወዲህ ከኢራን በኩል በዶናልድ ትራምፕ ላይ የሚሰነዘሩ ዛቻዎች ሲከታተል እንደነበር የአሜሪካው ብሔራዊ የጸጥታ ምክር ቤት አስታውቋል። ባለፈው ቅዳሜ በዶናልድ ትራምፕ ላይ በተፈጸመው የግድያ ሙከራ ሴራ ውስጥ እንዳለችበት የሚነገረውን በጥብቅ እንደምትቃወም የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ናስር ከናኒ አስታውቀዋል። ነገር ግን ትራምፕ በጀነራል ቃሲም ሱሌማኒ ግድያ ላይ ነበራቸው ላሉትና ቀጥተኛ ተሳትፎ ብሎ በገለጹት ምክንያት ኢራን ክስ ለመክፈት ቁርጠኛ እንደሆነች ቃል አቀባዩ አስታውቀዋል። ሱሌማኒ የአቤታዊ ዘቡን የውጭ ዘመቻዎች በኃላፊነት ይመሩ ነበር። ሱሌማኒ ከባግዳድ አየር ማረፊያ ወጣ ብሎ ባለው ስፍራ በነበሩበት ወቅት በድሮን ጥቃት እንዲገደሉ ትረምፕ ትዕዛዝ ሰጥተው እንደነበር ይታወሳል። ኢራቅ ውስጥ በአሜሪካ በሚመራው ጥምር ጦር ሰፈር ላይ የድሮን ጥቃት ደረሰ። ጂሃዲስቶችን ለመፋለም በኢራቅ በሚገኘውና በአሜሪካ የሚመራው ጥምር ጦር ሰፈር ላይ በሁለት ድሮኖች ጥቃት መድረሱን የጸጥታ ባለሥልጣናት ዛሬ አስታውቀዋል። አንደኛው ድሮን ወታደራዊ ሰፈሩ ከመድረሱ በፊት ተመቶ መውደቁንና ሁለተኛው በቅጥር ግቢ ውስጥ ቢወድቅም ምንም ጉዳት እንዳላደረሰ፣ በጉዳዩ ላይ ለመናገር ፍቃድ ስላላገኙ ማንነታቸው እንዳይገለጽ የጠየቁ የፖሊስ ባለሥልጣን ለኤኤፍፒ ዜና ወኪል ተናግረዋል። አንባር በተባለው አውራጃ ትናንት ምሽት የደረሰው ጥቃት የመጣው የአሜሪካ አጋር በሆነችው እስራኤል እና በኢራን በሚደገፈው ሐማስ መካከል በጋዛ በሚካሄደው ጦርነት ምክንያት በቀጠናው ውጥረት ባየለበት ወቅት ነው። ጥቃቱ የኢራቅን መንግስት ለማሸማቀቅ እንዲሁም በኢራቅ የሚገኘው ዓለም አቀፍ ቅንጅት የወደፊት እጣውን በተመለከተ በመካሄድ ላይ ባለው ውይይት ላይ ጫና ለመፍጠር እንደሆነ ጥቃት መድረሱን ያረጋገጡ አንድ በባግዳድ የሚገኙ ከፍተኛ ባለሥልጣን አስታውቀዋል። በኢራን የሚደገፉ ቡድኖች ዓለም አቀፍ ቅንጅቱ ለቆ እንዲወጣ በመጠየቅ ላይ ናቸው። ለጥቃቱ ኃላፊነት የወሰደ የለም። አሜሪካ በኢራቅ 2500 እንዲሁም በሶሪያ 900 የሚሆኑ ከዓለም አቀፍ ጥምር ጦር ጋር የተሰማሩ ወታደሮች አሏት። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስላማዊ መንግስት በኢራቅና በሶሪያ በማድረስ ላይ ያለው ጥቃት ካለፈው ዓመት ጋር ሲነጻጸር እጥፍ ለመድረስ መቃረቡን የአሜሪካዊ ማዕከላዊ እዝ አስታውቋል። ራሱን እንደገና ለማቋቋም በመሞከር ላይ ያለው አይሲስ በያዝነው የፈረንጆች 2024 ዓ ም የመጀመሪያ ስድስት ወራት ውስጥ 153 ጥቃቶችን በሁለቱ አገራት ማድረሱን የአሜሪካው ማዕከላዊ እዝ ዛሬ ረቡዕ ባወጣው መግለጫ አመልክተዋል። ቡድኑ ባለፈው 2023 ዓ.ም በሶሪያና ኢራቅ 121 ጥቃቶች እንዲፈጸሙ ማድረጉን አንድ ስማቸውን መግለጽ ያልፈለጉ የአሜሪካ መከላከያ ባለሥልጣን አስታውቀዋል። የማዕከላዊ እዙ መግለጫ የመጣው ቡድኑ ግዛቴ የሚላቸውን ሀገራት አውጆ ጽንፍ የያዘ የእስልምና አተረጓጎምን አሰፍናሉ ብሎ ከተነሳ ከ10 ዓመታት በተቆጠሩበት ወቅት ነው። የጥቃቶች ጥቃቶቹ እየጨመሩ መምጣት ለበርካታ ዓመታት አቅሙ ተዳክሞ የነበረው አይሲስ እንደገና ራሱን ለማቋቋም በመሞከር ላይ መሆኑን የሚያመላክት እንደሆነ ማዕከላዊ ዕዝ ጠቁመዋል። አዲሱ የእንግሊዝ የሰራተኛው ፓርቲ መንግስት የጋማውን የእንግሊዝ ፖለቲካና የኑሮ ውድነትን ቀውሱን እንደሚያረጋጋ አስታውቀዋል። ዛሬ በከፍተኛ ድምቀት በተከፈተው ፓርላማ ላይም አዲሱ መንግስት የብሔራዊ ተሐድሶ ያለውን ዕቅድ ይፋ አድርገዋል። ንጉሥ ቻርልስ ሳልሳዊ በመንግሥት የተዘጋጀውን እና የእንግሊዝን የገንዘብ ቀውስ ለማረጋጋት እንዲሁም የኢኮኖሚ እድገትን ለማምጣት ያለመውን ሕግ በዝርዝር የያዘውን ሰነድ በንባብ አሰምተዋል። ተጨማሪ መኖሪያ ቤቶች እና መሠረተ ልማቶች እንደሚገነባ እንዲሁም የሠራተኞችን መብት ለማጠናከር እና የኢንዱስትሪ ልማት ስልት ለመፍጠር እንደሚሠራ አዲሱ መንግሥት አስታውቋል። በእንግሊዝ የወግ አጥባቂ ፓርቲው መንግሥት በነበረበት ባለፉት 14 ዓመታት የተከሰተውን የፖለቲካና የኢኮኖሚ ችግርን ለማስወገድ ለውጥ እንዲደረግ ጉጉት ያደረባቸው ድምፅ ሰጪዎች ከሁለት ዓመታት በፊት በተደረገው ምርጫ የሰራተኛው ፓርቲ በከፍተኛ ድምፅ እንዲያሸንፍ አድርገዋል። የገንዘብ ሥርዓቱን ማረጋጋትና የኢኮኖሚ ብልጽግና መፍጠር የአዲሱ ጠቅላይ ሚኒስትር ኪር ስታርመር ዋና ትኩረት እንደሆነም ተመልክተዋል። በመጨረሻም የፓሪስ ኦሎምፒክ እየተቃረበ ባለበት ወቅት የክፍት የክፍት ዋና ውድድሮች ሊካሄድበት የታቀደው ወንዝ የውኃ ጥራት ላይ ጥያቄ መነሳቱን ተከትሎ ወንዙ ንጹሕ መሆኑን ለማሳየት የፓሪስ ከንቲባ ዛሬ ዋኝተውበታል። ከንቲባ አን ሂዳልጎ በፓሪስ 2024 ኃላፊ ቶኒ እስታንግዌ፣ እንዲሁም በፓሪስ ክልል ባለሥልጣን ማርክ ጊየም በመታጀብ ሴን ተብሎ በሚጠራው ወንዝ ውስጥ ዋኝተዋል። ከንቲባዋ ከፓሪስ ከተማ ማዘጋጃ ቤትና ከዝነኛው ኖትርዳም ካቴድራል በኩል ባለው የወንዙ ክፍል ወደ ውሃው ሲጠልቁ ተስተውሏል። የከተማው ማዘጋጃ ቤት ሠራተኞች፣ ጋዜጠኞች እንዲሁም አላፊ አግዳሚ የፓሪስ ነዋሪዎች በዋናው እንዲሳተፉ ተጋብዘዋል። ከአውሮፓውያን አቆጣጠር 2015 ጀምሮ ላለፉት 9 ዓመታት 15 ቢሊዮን ዶላር በመመደብ የሴን ወንዝ ለኦሊምፒክ ውድድሩ ዝግጁ እንዲሆንና ከውድድሩ በኋላ ላሉት ረጅም ዓመታት የፓሪስ ነዋሪዎች ንጹሕ ወንዝ እንዲኖራቸው ተሰርተዋል። ከአንድ መቶ ዓመታት በላይ በሴን ወንዝ መዋኘት ክልክል ነበር። የፓሪስ ኦሎምፒክ በመጪው ሳምንት አርብ ይጀምራል። ክብራትና ክብራን በዚሁ ለምሽቱ ያስኩትን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ አስማማመራቸው አሉ። አድማጮቻችን ቀደም ሲል የዓለም የተሰባሰቡ ዜናዎቹ ወደ እናንተ ደረሱ። ለዜናዎቹ እንግዱን አመሰግናለሁ። የተከታተላቸው የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እየተላለፍላቸው የሚገኘውን የአምሌ 10 2016 ዓ ም ዝግጅታችን ነው። ካለው የኢትዮጵያ ኮሚኒቲ ጋር፣ ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተ ክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ የኤርትራ ቀን በሚል ለማህበረሰቡ እዚህ ላለው ባህላችን የምናስተዋወቅበት አለባበሳችን የምናስተዋወቅበት ምግባችን የምናስተዋወቅበት በየዓመቱ ፌስቲቫል እናዘጋጃለን ማለት ነው። በሚልዋኪ የትውልደ ኢትዮጵያውያንና ኤርትራውያን ብቸኛ ደብር ዙሪያ በኢትዮጵያን በአሜሪካ ዝግጅታችን በኋላ ላይ ወደ እናንተ የምናደርሰውን ነው። ቀደም ሲል የተከታተላችሁት እያስተናገድኳችሁ ያለሁት አስማማው ነው ነኝ በምሽቱ በቴክኒኩ ደግሞ ኤልያስ አስማራ አብሮን አለ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውን በምሽቱ አብራን ከኛ ጋር አለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታው ወደ ምሽቱ አብይ ርዕስ እናልፋለን። በዋግምራ ብሔረሰብ አስተዳደር ዞን በሳላ ሰየምት ወረዳ ሶስት ቀበሌዎች በተከሰተው አጣዳፊ ተቅማጥና ትውከት ባለፈው ሳምንት ብቻ አምስት ሰዎች ሲሞቱ 262ቱ ደግሞ በጽኑ መታማቸውን የዞኑ ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ገልጸዋል። በተጨማሪ ምርመራ ናሙና ወደ ክልሉ የህብረተሰብ ጤና ኢንስቲትዩት በመላክ በዝግጅት ላይ መሆኑ የጠቆሙት ኃላፊው የሁማን መስፋፋት ለመቆጣጠር ድጋፍ ሰጪ የሐኪሞች ቡድን ወደ ስፍራው ተልኮ የመከላከል ስራ መጀመሩንም አስታውቀዋል። በወረዳው የቢላዛ ቀበሌ አስተዳዳሪ አቶ ማለደብሬ በኩላቸው በበኩላቸው በቀበሌው አራት ሰዎች መሞታቸውና በርካታ ሰዎች ታመው መተኛታቸውን አመልክተዋል። አስቴር ምስጋናው በዚህ ጉዳይ ተጨማሪ አላት። በዋግምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ የክረምቱን መግባት ተከትሎ የጣለውን የዝናብ ውሃ በጥንቃቄ ጉድለት የተጠቀሙ የቢላዛ የሰነዋ እና ማሃሪት ቀበሌ ነዋሪዎች በአጣዳፊ ተቅማጥና ትውከት ታመው ህይወታቸው ማለፉን የዞኑ ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ዛሬ ረቡዕ ለአሜሪካ ድምጽ ገልጸዋል። ዝናቡ በመዝነቡ ምክንያት አካባቢውም ከዛ በፊት በድርቅ በመጎዳቱ ምክንያት እና ማህበረሰቡ በምግብ እጥረት በመጎዳቱም እና ሌሎች መሰል ችግሮች ምክንያት ዝናብ ተከታታይ ዝናብ ሲዘን ከባድ ጎርፍ ነው የመጣው። በዛ ጎርፍ ምክንያት ማህበረሰቡ የውሃ አቅርቦት ችግር ስለነበረበት ቀጥታ ውሃ እየነሳ የመጠጣት ነው የጀመረው ውሃ በመጠቀማቸው ምክንያት በጣም ብዙ ሰዎች ተበክለዋል። በዚህም ደን ተቅማጥ የሚመስል ነገር ተከስቶባቸው ነበረ። የተከሰቱባቸው በጣም ብዙ ሰዎች ናቸው። ከዚህ ውስጥ ደግሞ በጣም ጉዳዩ ተባብሶባቸው መቋቋም አቅቷቸው ህይወታቸው ያለፉ ሰዎች አሉ። እስካሁን አምስት ናቸው። በትክክል እንደዚህ ምልክት አሳይቶ የሞቱት አምስት ናቸው። በቂ ምርመራም እየተደረገ ነው ገና አሟሟታቸው ላይ ዞ ሊታለ ግን አብዛኞቹም ተጎድተው የነበሩ ናቸው። የምግብ እጥረትን ለሌላ ተያያዥ በሽታም ተይዘው የነበሩ እና ይሄኛው ነገሩን ያፈጣጠነባቸው ነው ማለት ነው። በዚህ ተቅማጥ የታመሙት ሁለት መስልሳ ሁለት ደርሰዋል። አዳዲስ ኬዞች እየመጡ ነው። እነሱ የማከም ስራ እየሰራ ነው። በወረዳው የቢላዛ ቀበሌ አስተዳዳሪ አቶ ማለደብሬ በበኩላቸው በቀበሌው በየቤቱ በትኪያና ና በተቅማጥ የሚታመሙ ሰዎች መመልከታቸውንና ና ለህልፈት የተዳረጉ መኖራቸውን ለአሜሪካ ድምጽ አረጋግጠዋል። ግን ዞሮ ዞሮ ምን አሁን እኮ ሰው ሶስት ደብር ነው ያለን። ሶስት ደብሩ ራሱ ከአንድ ላይ ለመክበር አይመችም፣ በየ እንትን ነው። ግን በዚህ ሰሞን ከኛ ደብር እኛ የቀበርነው አራት ነው። በቃ ሽቅብ አረገ፣ ቁልቁል እያረገ ይሞታል። ምንም እርዳታ የሚባል የደረሰ ጭራሽ የለም፣ ውሽ የለም። ዝም ብሎ ሽቅብ ያረግና ንዛዜ የለም። እኛ ዝም ብሎ ሽቅብ አድርጎ አንድ ዝም ብሎ ዛ ጠጋ እንዳለ ሞት ነው የሚገኝ አባቶች ትላልቆ እ ሰማንያ አመት መቶ አመት የሆኑ ሰዎች አሉ። እንዲህ አይነት ታሪክ አይተናናው በዕድሜያችን ነው። በዚህ ሰሞን አኪም ካደረሰ ዋጋ ያለን በዋግምራዞን በ 201516 መኸር ዘመን የተከሰተውን የዝናብ እጥረት ተከትሎ በዞኑ ስድስት ሰዎች ና ከ10 ሺህ በላይ የቤት እንስሳት በረሃብ ጉዳት መሞታቸውን የዞኑ አደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽፈት ቤት ኃላፊ አቶ ምህረት መላክ ባለፈው ታህሳስ ወር ለአሜሪካ ድምጽ መናገራቸውን መዘገባችን ይታወሳል። የሳህላ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ በቅርቡ ለአሜሪካ ድምጽ እንደተናገሩት በወረዳው ድርቅ ባስከተለው ጉዳት ተጨማሪ አምስት ቤት እንስሳት መሞታቸውን ገልጸው ነበር። አያይዘውም በወረዳው አስቸኳይ የምግብ እርዳታ የሚያስፈልጋቸው ከ46 ሺህ በላይ ሰዎች መኖራቸውንም በወቅቱ አመልክተዋል። በተፈጥሮና ሰው ሰራሽ አደጋዎች በተደጋጋሚ በሚጠቃው የሳህላ ሰየምት ወረዳ ከረዥም ጊዜ የድርቅ ወራት በኋላ የተገኘው የዝናብ ውሃ በጥንቃቄ ጉድለት በተጠቀሙ ነዋሪዎች ላይ ችግር ማስከተሉን የዞኑ ጤና መምሪያ ኃላፊ አስረድተዋል። ኃላፊው አቶ አሰፋ ነጋሽ የተከሰተውን ህመም ለመከላከልም ጥረት እየተደረገ መሆኑን አስታውቀዋል። ችግሩ እንደተከሰተ የተግባቡ ስራ በስፋት እየሰራን ያለ ነው። እሱ ነው እንግዲህ ግብረ ኃይሉ አክቤትማል የመጀመሪያው አስቸጋሪው ነገር የበሽታውን ባህሪ መረዳት ነው። እሱን አሁን ተግባብተናል። እንግዲህ አጣዳፊ ተቅማጥና ትውከት አለ ካለ ግድ ነው መከላከያ የመጀመሪያው ማህበረሰቡ በራሱ እንዲጠነቀቅ ማስተማር፣ የስጋት ተግባቦት ስራ በስፋት መስራት ነው አስፈላጊ ብሮሸሮች፣ በሚዲያ ገማራጮች፣ በሞንታርቦዎች በተለያየ መንገድ፣ በወጣቶች በአደረጃጀቶች መረጃው እንዲደርስ እና በሽታው እንደተከሰተ በሽታውን ሰዎች ህይወት እያሳጣ እንደሆነ የሚለው ማግባባት፣ ማስረዳት በጣም ቀዳሚ ስራ ነው። ሁለተኛው ንጽህና ነው። በቃ ይሄ በሽታ ቀጥታ ከንጽህና ጋር የሚያያዝ ነው። ስለዚህ የምንመገበው ምግብ የበሰለና ንጹህና የተጠበቀ መሆኑ ይቻላለበት። የምንጠጣው ውሀ በደንብ ንጹህና የተጠበቀበትና ለመጠጥ ነው ውሀ የተፈቀደ መሆኑ ይቻላለበት። ካልሆነ ደግሞ ይህን ውሀ አክሞ ወይም ደግሞ አፍልቶ መጠቀም የግድ መሆኑ መቻሉን ማስረዳት፣ ይህን እንዲተገብሩ ማድረግ ነው። እሱ ላይ ደግሞ ለውሀ ተቋማት እንግዲህ የኔ ውሀውን የመከለል በማፌ ማከመ ሆን እንደዚህ አይነት አማራጮች ነው ውሃ ተቋሙ ይሰራል። ቤት ለቤት ያስተሳ ቅኝት እየሰሩ ነው፣ እያከመ ነው፣ እያስተማሩ ያሉበት ሁኔታ ነው ያለው ማለት ነው። በዋግ ምራ ብሔረሰብ አስተዳደር ዞን በየጊዜው ባጋጠመው የጸጥታ ችግር ምክንያት መደበኛ ክትባት በመቋረጡ ምክንያት በተከሰተው የኩፍኝ ወረርሽኝ አስራ አምስት ህጻናት መሞታቸውን ከወር በፊት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላቸውን የምሽቱን ዝግጅት ነው። ቀደም ሲል ወደ እናንተ የደረሰው የምሽቱ አበይ ረስ ነበር። አሁን የትንታኔው መጽሄት ይቀጥላል። ወደ ትንታኔው መጽሔት የመጀመሪያ ቅንብራችን እናልፋለን። በቤጊና ቆንደላ ወረዳዎች በቀጠለ ግጭት ቢያንስ ሶስት ሰዎች መገደላቸው ተገለጸም። በምዕራብ ወለጋ ዞን በቤጊና በቆንደላ ወረዳዎች በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል ከትላንት በስቲያ ሰኞ በአገረሸው ግጭት ቢያንስ ሶስት ሲቪሎች ሰዎች መገደላቸውን ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎች ካፈገፈጉ በኋላ የመንግስት ኃይሎች በወሰዱት እርምጃ ሰዎቹ መገደላቸውን የገለጹት የአሜሪካ ድምፅ ያነጋገራቸው ነዋሪዎች ከህግ አግባብ ውጭ ነው ሲሉም ድርጊቱን ኮንነዋል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ግን የመንግስት ኃይሎች ሲቪል ሰዎችን ኢላማ አያደርጉም በማለት ውንጀላውን አስተባብለዋል። ለታጣቂዎች ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎችም እንደሚያዙ አክለው የገለጹት አቶ ኃይሉ ጉዳያቸው የሚጣራው ህግን በተከተለ መንገድ መሆኑን ተናግረዋል። ፀሐይ ዳምቶ ተጨማሪ አላት። በኦሮሚያ ክልል ምዕራብ ወለጋ ዞን በቤጊና በቆንዳላ ወረዳዎች በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል ትናንትናና ከትናንት በስቲያ ሰኞ ሐምሌ ስምንትና ዘጠኝ ቀን ሁለት ሺ አስራ ስድስት አመተ ምህረት ዳግም መቀስቀሱ በተገለጸው ግጭት ቢያንስ ሶስት ሲቪል ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ ተጠየቁን የቤጊ ወረዳ ነዋሪ ባለፈው ሰኞ ለተገደሉት ሰዎች የመንግስት ኃይሎችን ተጠያቂ አድርገዋል። የመንግስት የጸጥታ ኃይል በአካባቢው ሲንቀሳቀስ ነበር። በኖራዳ ላስማሩ ቀበሌ ውስጥ ረመዳና ና ተወፊቅ ጀማል የተባሉ ሁለት ወጣቶች ከተቀመጡበት በየስማቸው ጠርተው በመኪናቸው ጭነው ወደ ላሎ ካምፕ ወሰዷቸው። ቤተሰብ ተከትሎ ሲሄድ የሸነ ደጋፊዎች ናቸው እንዳይለቀቁ ተብሎ ከወረዳው ባለሥልጣናት መረጃ ተሰጥቶናል። ይቆያሉ ብለው መለሷቸውም፣ በማግስት ሰኞ ጠዋት ዳላት በሚባል አካባቢ ተገድለው ተጥለው ትናንት አስክሬናቸውን አንስተን ቀበርን። በቆንዳላ ወረዳም ተመሳሳይ እርምጃ መወሰዱን ለደህንነታቸው ሲባል ስማቸውን በምስጢር እንድንይዝ የጠየቁን ግለሰብ ለአሜሪካ ድምፅ በስልክ ተናግረዋል። በዋንጃ ቀበሌ ነዋሪ የሆኑት አቶ ተወከል መሐመድ የሸኔ ደጋፊ ናቸው ተብለው ነው ትላንት ጠዋት የተገደሉት ከእርሳቸው ጋር የነበሩትም ተጎድተው እስካሁን ወደ ሕክምናም አልተወሰዱም፣ በሞትና በሕይወት መካከል ናቸው። አሁን በእኛም ሆነ በአጎራባጅ ወረዳዎች እየታዘብን ያለ ነው፣ ያልታጠቁ ዜጎች በየቀኑ በቂ መረጃ ሳይገኝና ሳይጠራ በጥርጣሬ ይገደላሉ። የመንግሥት የጸጥታ ኃይል በመጣ ቁጥር እየተሳቀቅን ነው። አሁን ደግሞ የሸነ ታጣቂዎችም እየተንቀሳቀሱ ሲሆን፣ በሁለቱ ኃይሎች ግጭት ብዙ ንጹሐን ዜጎች ይጎዳሉ። ችግር ውስጥ ነን። ነዋሪዎቹ ባነሱት ቅሬታ ላይ ከቤጊ ወረዳ አስተዳደር እና ከቆንዳላ ወረዳ አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ነዋሪዎቹ ባሰሙት ቅሬታ ላይ የጠየቅናቸው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ተከታዩ ምላሽ ሰጥተዋል። በመንግስት የጸጥታ አካላት ላይ ነፍጥ አንግቦ ሀገር መንግስቱንና ህገ መንግስታዊ ስርአቱን በሀይል ለመናት የሚንቀሳቀስ ላይ መንግስት ህጋዊ እርምጃውን ይወስዳል ማለት ነው። ይህ እየተወሰደ ያለ እርምጃ ነው ኦፐሬሽን ኦፕሬሽኖች እየተካሄዱ ነው። አሸባሪ ቡድኑ በሚንቀሳቀስባቸው አካባቢዎች እርምጃ እየተወሰደባቸው ይገኛል ማለት ነው። ነገር ግን የሸኔ ሎጂስቲክ ሆኖ የሚያገለግሉ መረጃ የሚሰጡ ከተማ ውስጥ ተቀምጦ እንደዚህ አይነት ተግባራትን የሚሰሩ በህግ ቁጥጥር ስር እናውለን አሰልጥነን በሺዎች የሚቆጠሩ በተግባራቸው የተጠጸቱ ህዝብና መንግስት ይቅርታ የጠየቁ ወደ ማህበረሰቡ የመቀላቀል ስራ ሰርተናል። አሁንም እየሰራን እንገኛለን ማለት ነው። በህግ የሚጠየቀው በህግ ይጠየቃል። ይቅርታ የሚታለፉ ይቅርታ ታልፎ ስልጠና ወስዶ ወደ ማህበረሰቡ እየተቀላቀለ ያለበት ሁኔታ ነው ያለው ማለት ነው። አስተያየት ሰጪዎች ግን ድርጊቱ የተለመደ መምጣቱን ጠቅሰው ስጋት ውስጥ ነን ይላሉ። አሁን ሲቪሉ ማህበረሰብ በከፍተኛ ደህንነት ስጋት ውስጥ ነው። በተለይ በበጌና በቆንደላ ወረዳዎች የጸጥታ ችግር ተባብሷል። በአንዱ ቀን ሰላም ቢሆን በማግስቱ ግጭት ሲቀጥል ነው የምናየው። ጠዋት ስንነሳ እገለ ተገደለ ነው። መንግስት የወረዳው ባለስልጣናት በጥላቻና በቅም በቀል በሲቪሎች ላይ ስም የለጠፉም ለጉዳት እንዳይዳረጉ መመሪያ ቢሰጣቸው ይላሉም። ወታደር ለወታደር ቢሆን ለዓላማቸው ነው ይባላል። ከምንም ያሉበት ሰዎች ግን ለምን በህይወታቸው ዋጋ ይከፍላሉ። የሁለቱ ወረዳ ነዋሪዎች በመንግስት ኃይሎች የሚወሰዱ እርምጃዎች በበቂ ማስረጃ የተደገፉና የሀገሪቱ ህግ በሚፈቅድ መሰረት የሚወሰዱ ይሁኑ ዘንድ መንግስት ትኩረት እንዲሰጥ በአጽንኦት ጠይቀዋል። የክልላዊ መንግስቱ ቃል አቀባይ አቶ ኃይሉ በኩላቸው የመንግስት የጸጥታ ኃይሎች በሲቪል ሰዎች ላይ እርምጃ እየወሰዱ አይደለም ሲሉ ውንጀላውን እንደማይቀበሉ ገልጸዋል። ለታጣቂው ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደሚያዙ ቃል አቀባዩ ጠቅሰው ጉዳያቸው የሚጠራው ህግን በተከተለ መንገድ ነው ብለዋል። የታጣቂ ቡድን አባላትም እጅ ከሰጡ ተሃድሶ ገብተው ስልጠና ወስደው ወደ ህብረተሰቡ እንደሚቀላቀሉ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ይፋ ባደረገው አመታዊ ሪፖርቱ በታጣቂ ኃይሎችና በመንግስት ጸጥታ ኃይሎች በተወሰዱ እርምጃዎች በሲቪል ሰዎች ላይ የሚደርስ የሞትና የአካል ጉዳት አሳሳቢነት መቀጠሉን ገልጸዋል። በተለይም በትጥቅ ግጭት አውድ ውስጥ በሲቪል ሰዎች ላይ የሚደርሱ የሰ ሰብአዊ መብቶች ጥሰቶች እንደቀጠሉ እና እንደተስፋፉ ኮሚሽኑ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ወደ ትንታኔ መጽሔት ቀጣዩ ዘገባ አለፋለው። የኦሮሞ ነጻነት ግንባር ከፍተኛ አመራር የነበሩት በቴ ኡርጌሳ ባለፈው ሚያዝያ ወር መጀመሪያ ላይ መገደላቸውን ተከትሎ በቁጥጥር ስር የዋሉት ወንድማቸው አቶ ሚሎ ኡርጌሳ አሁን በመቂ ከተማ ፖሊስ ጣቢያ እንደታሰሩ መሆናቸውን ቤተሰቦቻቸው ተናግረዋል። በደህንነት ስጋት ስማቸው እንዳይጠቀስ የጠየቁ የሟች ቤተሰብ አባል የሁለት ልጆች አባት የሆኑት አቶ ሚሎ ፍርድ ቤት ቀርበው የተመሰረተባቸው ክስ ባይኖርም አሁንም በፖሊስ እጅ መሆናቸውን ገልጸዋል። ከግድያው አስቀድሞ አቶ በቴ ያርፈውበት ነበር የተባለው ሆቴል ባለቤትም ከወንድማቸው ጋር እንደታሰሩ መሆኑን ጠቁመዋል። በተያያዘ የአቶ በቴ ኡርጌሳ ግድያን ተከትሎ በቁጥጥር ስር መዋሉ የተነገረው የአዲስ አበባ ዩኒቨርስቲ ተማሪው ሶራ ጅርማ ለሦስት ወራት ፍርድ ቤት ሳይቀርብ ታስሮ እንደሚገኝ አባቱ አቶ ጅርማ ሊያስመልክተዋል። የምስራቅ ሸዋ ዞን የፖሊስ የሟች አቶ በቴዎርጌሳ ግድያውን በምርመራ ሂደት ላይ መሆኑን ገልጾ ስለ ጉዳዩ ማብራሪያ ከመስጠት ተቆጥቧል። ገልሞ ዳዊት በዚህ ጉዳይ ላይ ተጨማሪ ያለው የኦሮሞ ነጻነት ግንባር ከፍተኛ አመራር የነበሩት አቶ በቴዎርጌሳ ባለፈው መያዝ አንድ ቀን 2016 ዓ ም በኦሮሚያ ክልል ምስራቅ ሸዋ ዞን መቂ ከተማ መገደላቸውን ተከትሎ ወንድማቸው አቶ ሚሎ ርጌሳ በቁጥጥር ስር መዋላቸውን ያስታወሱት የቤተሰብ አባል አሁንም እንደታሰሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁት እኚሁ የቤተሰብ አባል የሁለት ልጆች አባት የሆኑት አቶ ሚሎ ርጌሳ ሶስት ጊዜ በመቂ ፍርድ ቤት ቢቀርቡም የተመሰረተባቸው ክስ አለመኖሩን ጠቅሰው አሁንም ፖሊስ ያለ ምክንያት አስሯቸዋል ብለዋል። ያኔ የአቶ በቴዎር ጌሳን ቀብር ፈጽመው እንደተመለሱ እህታቸውን ስምቦርጌሳን እና ወንድማቸውን ሚሎርጌሳን ቃላችሁን ትሰጡናላችሁ ብለው ነበር የወሰዷቸው። ስምቦ ወዲያው ስትለቀቅ፣ ሚሎ ግን ላለፉት ሶስት ወራት በእስር ላይ ነው። ለሶስት ጊዜ በመቂ ወረዳ ፍርድ ቤት አቅርበውት ነበር። የተከፈተበት የክስ መዝገብ ግን የለም። እንዲሁ ነበር ያመላለሱት። ዳኛም ፖሊስ ማስረጃ እንዲያመጣ ቢጠይቅም ማቅረብ ባለመቻሉ ሚሎር ጌሳ ነፃ እንደሆነ ገልጿል። ይህ ከሆነ አንድ ወር አልፏል። እኛም ተመላልሰን ስንጠይቅ ገና የስልኩ ፎረንሲክ ምርመራ ውጤት አልመጣም ከሚሉን በቀር ሌላ ምላሽ የላቸውም። በአቶ በቴ ኦርጌሳ ግድያ ጉዳይ እየተደረገ ስለተባለው የምርመራ ሂደት ከመስማት ውጭ ለቤተሰብ የተገለጸ ነገር አለመኖሩን እኚሁ የቤተሰብ አባል ጠቁመዋል። አቶ በቴ በተገደሉበት ሌሊት ቀደም ሲል አርፎበት የነበረው ሆቴል የጥበቃ አባልና የእንግዳ ተቀባይ ሰራተኛም ለሁለት ወራት ታስረው ከቆዩ በኋላ መለቀቃቸውንም አስታውቀዋል። የሆቴሉ የጥበቃና የእንግዳ ተቀባይ ሰራተኞች እንዲሁም አስከሬኑ ተገኘ በተባለበት ቦታ በጥበቃ የተሰማራ ሌላ ሰው ከሁለት ወራት በላይ በአዳማ ከተማ የምስራቅ ሸዋዞን ፖሊስ ጣቢያ በእስር ቆይተው ተፈተዋል። የሆቴሉ ባለቤት ግን ከነሚሎ ጋራ እንደታሰረ ነው ያለው። ስለ ግድያው እምብዛም መረጃ ያለው አይመስለኝም። እኚሁ የቤተሰብ አባል አሁንም የወንድማቸውን ግድያና የሌላ ወንድማቸውን እስር በተመለከተ ቤተሰቦቻቸው የከተማውን የመንግስት ኃላፊዎች ከመጠየቅ እንዳልተቆጠቡ ገልጸዋል። በሌላ በኩል ፖሊስ ከአቶ በቴ ኡርጌሳ ግድያ ጋር በተያያዘ በቁጥጥር ስር አውለዋቸዋል ከተባሉት 13 ሰዎች አንዱ መሆኑ የተገለጸው የአዲስ አበባ ዩኒቨርሲቲ ተማሪ ሶረ ጅርማ አሁንም ፍርድ ቤት አለመቅረቡን አባቱ አቶ ጅርማ አሊ ተናግረዋል። ከልጄ ጋራ በቁጥጥር ስር የዋሉት 13 ሰዎች ይሆናሉ። ጉዳዩን የያዙት የአዳማ ከተማ ባለስልጣናት ናቸው ሲሉኝ እዚያው ሄጄ የዞኑን ፖሊስ መምሪያ ስጠይቅ ይፈታል አሉኝ። እንዲህ ካሉኝ አንድ ወር ከ15 ቀን በኋላ ተመልሼ ስጠይቅ ሁለት ሳምንት ጠብቅ አሉኝ። ይህንንም ካሉኝ ወር ሊሆነው ነው። ልጄ የዩኒቨርሲቲ ተማሪ ነው። ያለኝ ወንድ ልጅ እርሱ ብቻ ነው። በሌላ ጉዳይ እጁ ይኑር አይኑር የማውቀው ነገር የለም። እስካሁን ግን ፍርድ ቤት ቀርቦ የተመሰረተበት ክስ የለም። የምስራቅ ሸዋ ዞን ፖሊስ መምሪያ የእውነት ከፍተኛ አመራር በቴዎርጌሳ ግድያን የሚያጠና ቡድን ማቋቋሙንና የምርመራ ውጤቱንም ይፋ እንደሚያደርግ በወቅቱ ማስታወቁን የመንግስት ብዙሃን መገናኛዎች የመምሪያውን አዛዥ ጠቅሰው ዘግበዋል። የግድያ ምርመራው ስላለበት ደረጃና የተጠርጣሪዎች ሁኔታን በተመለከተ የተጠየቁት የመምሪያው አዛዥ ጉዳዩ አሁንም በሂደት ላይ በመሆኑ ምላሽ መስጠት እንደማይችሉ ተገልጿል። የኢትዮጵያ ሰብዓዊ መብቶች ኮሚሽንም ባለፈው ግንቦት ወር የአቶ በቴ ኡርጌሳ ግድያን በተመለከተ በመቂ ከተማ የጀመረውን የመስክ ላይ ምርመራ ማቋረጡን አስታውቀው ነገር ግን ምርመራውን በሌላ መልኩ እንደሚቀጥል መግለጹ አይዘነጋም። የአሜሪካ ድምፅ የኮሚሽኑ የምርመራ ሂደት ስለደረሰበትና ከግድያው ጋራ በተገናኘ በቁጥጥር ስር የዋሉት ተጠርጣሪዎች ቤተሰብ አባላት ስላነሱት አቤቱታ ከኢትዮጵያ ሰብአዊ መብቶች ኮሚሽን ምላሽን ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። አሁን ደግሞ የአሜሪካን ምርጫ ወደ ተመለከቱ ዘገባዎች እናልፋለን። የቀድሞ የትራምፕ ተቀናቃኞች ታማኝነታቸውን ያሳዩበት የሪፐብሊካን ፓርቲ ጉባኤ ይላል የመጀመሪያው ዘገባችን። በዚህ ሳምንት ዊስከንሰን ክፍለ ግዛት ሚልዋኪ ከተማ ውስጥ እየተካሄደ ባለው የሪፐብሊካን ፓርቲ ብሔራዊ ጉባኤ ትላንት ማክሰኞ የዶናልድ ትራምፕ ተቀናቃኞች የነበሩ ሪፐብሊካኖች ድጋፋቸውን ገልጸውላቸዋል። በስፍራው ተገኝቶ የምሽቱን ሂደት የተካተለው የአሜሪካ ድምፁ የብሔራዊ ጉዳዮች ዋና ዘጋቢ ስቲቭ ሃርማን ቀጣዩን አጠናቅሯል። ቆንጅታዬ እንደሚከተሉት ታቀርበዋለች። ሚልዋኪ ከተማ ላይ የተካሄደ ያለው የሪፐብሊካን ፓርቲው ብሔራዊ ጉባኤ የትናንቱ የሁለተኛ ቀኑ አብይ ርዕስ አሜሪካን እንደገና ደህንነቷ የተጠበቀ ሀገር እናድርጋት የሚል ነበር። ነገር ግን ሪፐብሊካኖች ሁሉ እንደገና ጥሩ ወዳጅ ሆነው የቀረቡበት ሊባልም በቻለ ነበር። በፓርቲው ቅድመ ምርጫዎች የዶናልድ ትራምፕ ተቀናቃኞች የነበሩት ተራ በተራ የወጡ የአንድነት መልዕክት ሲያስተላልፉ ተደምጠዋል። አንዱ የቀድሞ ፕሬዚደንታዊ እጩ ተፎካካሪ የነበሩት ቪቬክ ራማስዋሚ ናቸው። ድንበሩ እንዲዘጋ ከፈለጋችሁ ትራምፕን ምረጡ። በሀገሪቱ ሕግና ስርዓት እንዲመለስ ከፈለጋችሁ ትራምፕ ምረጡ። ከንግድ ስራ ፈጣሪው ከቪቬክ ራማስዋሚ ሌላ የቀድሞዋ የደቡብ ካሮላይና አገረ ገዢ ኒኪ ሄሊም ከቀድሞ ፕሬዚደንት ጋር የነበራቸውን የፖሊሲ ልዩነት ወደ ጎን ትተው ድጋፋቸውን ሰጥተዋቸዋል። አንድ ነገር በደንብ ግልጽ አድርጌ በማስቀመጥ ልጀምር። ለዶናልድ ትራምፕ ጠንካራ ድጋፌን ሰጥቻለሁ። በቅድመ ምርጫ ፉክክሩ ወቅት ዶናልድ ትራምፕን እስከ መጨረሻው የተቀናቀኗቸው በትራምፕ አስተዳደር ዘመን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የነበሩት ሄሊ የቀድሞ አለቃቸውን ለመሪነት ብቁም ያልሆኑ፣ ሊመረጡም የማይችሉ በማለት ሲተቿቸው እንደነበረ የሚታወስ ነው። ይሁን እንጂ በሪፐብሊካን ፓርቲ ጉባኤው የኒኪ ሄሊ ክፍለ ግዛት የደቡብ ካሮላይና ተወካዮች የሆኑት ጌሪ መክዳንልስ እና ሮቢን ሆሊ አሁን ወደፊት እንጂ ወደ ኋላ ማየት አስፈላጊ አይደለም ብለዋል። በፊት ተፎካካሪዎቻቸው ነበሩ የሚለው እዚህ ጋር ምንም፣ አሁን ፕሬዚዳንት ትራምፕ ሁሉንም አንድ ላይ አምጥተዋቸዋል። እኛም እሱን ነው ማየት የምንፈልገው። አገረገዢ ሄሊ አሁን በሙሉ ልባቸው በዚህ የትረምፕና የፕሬዝደንት ባይደን ፉክክር ከትረምፕ ጎን የቆሙ ይመስሎታልን የሚል ጥያቄ ቀረበላቸው። ሮቢን ሆሊ ሲመልሱ እኔ የሚመስሉኝ አይነት ሰው ከሆኑ ይህን የምለው ስለማላውቃቸው ነው፣ በይቅር ባይነት ያለፈውን ትተው ወደፊት ለመራመድ በአንድነት ሀገራችንን ለመርዳት የሚፈልጉ ሰው ናቸው ብዬ አስባለሁ። በፊተኛው ፕሬዝደንታዊ ምርጫም በዚህኛውም የሚስተር ትራምፕ ተቀናቃኞች የነበሩ ሪፐብሊካኖች የቴክሳሱን ሴኔተር ቴድ ክሩዝን፣ የፍሎሪዳው ማርኮ ሩቢዮ፣ የቀድሞ የቤቶች ሚኒስትሩ ቤን ካርሰንና የፍሎሪዳ አገረገዢ ሮን ደ ሳንትስን ጨምሮ በትናንት ጉባኤው ላይ ንግግር አድርገዋል። የፍሎሪዳው አገረገዢ ሮን ደ ሳንትስ ወገኖች የሪፐብሊካኖች ጆ ባይደን መልሰን ወደ ምድር ቤታቸው፣ ዶናልድ ትራምፕን ደግሞ መልሰን ወደ ዋይት ሀውስ እንልካችኋለን። ትናንት ምሽት ዶናልድ ትራምፕን ሲያሞግሱ ካመሹት የቀድሞ ተፎካካሪዎችና በሚቀጥለው ምርጫ ሊወዳደሩ ሀሳብ ያላቸው ሪፐብሊካኖች ከአራት ዓመታት በኋላ በሚመጣው ምርጫ የእሳቸውንና የሪፐብሊካን ፓርቲውን ተወካዮች ድጋፍ ለማግኘት የሚያደርጉት ሙከራም ሊሆን ይችላል። ትራምፕ በህዳሩ ምርጫ ካሸነፉ ሁለተኛውና የመጨረሻው የስልጣን ዘመናቸው ነው የሚሆነው። አሁን ደግሞ ወደ ዊስከንሰን ሚልወኪ እናመራና በዛ ከሚገኘው ባልደረባይ ሀብታሙ ስዩም ጋር ቆይታ የማድረግ ነው የሚሆነው በዚህ ጉዳይ ለተጨማሪ መረጃዎችን የሚያጋራን ነው የሚሆነው። ሀብታሙ እንደምን አለህ? በ በዚህ ጉዳይ ላይ ሀሳቦች ልታጋራን ስለመጣም አመሰግናለሁኝ። ትናንትናም በተለያዩ መረጃዎችን ለአድማጮቻችን ስታደርስልን ነበር። ዛሬ ደግሞ በትናንት ምሽት ላይ የተካሄደ ትልቅ እውነት ነበር፣ ቀደም ሲልም ስንከታተለው የነበረው ሀሳብ ነው። የቀድሞው የፕሬዚዳንት ትራምፕ ተቀናቃኛቸው ኒኪ ሄሊን ጨምሮ ሌሎችም ድጋፋቸውን ችረዋቸዋልና እንዲያው እሱ የነበረው የንግግራቸው የቀድሞ ተቀናቃኞቻቸውን ንግግር፣ የድጋፍ ንግግራቸው ትኩረት ምን ይመስል ነበር? አመሰግናለሁ አስማማው። እንግዲህ በትናንትናው ዕለት በትራምፕ ተቀናቃኝነታቸው የሚታወቁ ሶስት ሰዎች እንዲሁም ተጨማሪ ሰዎች ንግግር አድርገዋል። በተለይ ግን ኒኪ ሄሊ፣ ሮንድ ሳንቴስ እና ቬቬክ ራስዋሚ ያቀረቧቸው ንግግሮች ትኩረት እንስበዋል። ኒኪ ሄሊ እንግዲህ እንደሚታወቀው ከዚህ በፊት የዩናይትድ ስቴትስን መንግስት በመወከል የተባበሩት መንግስታት ድርጅት አምባሳደር ሆነው የሰሩ ናቸው። እኚህ ፖለቲከኛ በትናንትናው ዕለት እንግዲህ ካቀረቡት ንግግር መካከል አንዱ በአንድነት ስም በትራምፕ ተጋብዘው እዚህ መድረክ ላይ ንግግር ለማቅረብ እንደመጡ ይህንን የሚያደርጉት ደግሞ አራት ተጨማሪ የባይደን ዘመናት እንዲቀጥሉ ስለማይፈልጉ እንደሆነ ተናግረዋል። እሳቸው ነገሮችን ለማስተሳሰር ወደ ተሻለ ሁኔታ ለማምጣት ትራምፕን መምረጥ አስፈላጊ እንደሆነ ጠቅሰዋል። ከእሳቸው ጋር የማያስማሟቸው በርካታ ነገሮች ቢኖሩም በዩናይትድ ስቴትስ እንዲፈጠር ከሚፈልጉት ነገር አንጻር ለትራምፕ ሙሉ ድጋፋቸውን መስጠት አስፈላጊ መሆኑን አንስተዋል። ኒኪ ሄሊ በተለይ በውጭ ጉዳይ ዘርፍ ዩናይትድ ስቴትስ እየገጠማት ያለውን ፈተና በማንሳት እነዚህም ፈተናዎች መቅረፍ የሚችሉት ብቸኛ ሰው ዶናልድ ትራምፕ መሆናቸውን ተናግረዋል። ከዚህ ጋር በተያያዘ ያነሱት ምሳሌ ሩሲያ በዩክሬን ላይ ያደረገችውን ወረራ ይህ ወረራ ትራምፕ ቢሆኑ ኑሮ እንደማይፈጠር ጠቅሰዋል። በእሳቸው ንግግር ከእሳቸው ንግግር ለመጥቀስ ያክል ጠንካራ ፕሬዚደንት ጦርነትን አይጀምርም እንዳይፈጠር ይከላከላል እንጂ ብለዋል። የትራምፕን ጥንካሬ ለማሳየት ሌላኛው ተናጋሪ ሮን ደሳንቴስ ናቸው። ሮን ደሳንቴስ የፍሎሪዳ ሀገረ ገዢ ሲሆኑ ጠበቅና ከረር ባሉ ንግግሮቻቸው ይታወቃሉ። እሳቸው ከትራምፕ ጥንካሬ ጎን ለጎን እንዲሁም በዛ ያለውን ጊዜያቸውን የፈጁት ባይደንን እንዲሁም የባይደንን አስተዳደር በመውቀስ ነው። በተለይ ደግሞ ከድንበር ደህንነት ጋር ከስደተኞች ጋር በተገናኘ የባይደን አስተዳደር የፈጠራቸው ክፍተቶች ለሀገሪቱ የፈጠሩትን ከፍተኛ ስጋት ማውሳታቸውን ማንሳት እንችላለን። ከዛ በጎን ለጎን የቤተሰብን ሁኔታ የስነ ጾታን ሁኔታ በመጥቀስም ወደ ግራ ዘመምነት በእጅጉ እያቀናቸው ያለችውን ዩናይትድ ስቴትስ ለማደን ትራምፕን መደገፍ አስፈላጊ እንደሆነ አንስተዋል። ሌላ ሳናነሳው ማለፍ የሌለብን ነገር የ ቪቬክ ራስዋሚ ጉዳይ ነው። ቪቬክም ከዚህ ቀደም ከትራምፕ ጋር ተፎካካሪ እንደነበሩ ይታወቃል። የሪፐብሊካኑን ፓርቲ ውክልና በማግኘት ለፕሬዚደንትነት ለመወዳደር ይፈልጉ የነበሩ ሰው ናቸው። በትናንትናው ዕለት ለትራምፕ ድጋፋቸውን አሳውቀዋል። ከእሳቸው ንግግር ድንገት መጠቀስ ያለበት ብዬ የማስበው አንደኛው ነገር ሪፐብሊካንን ለመደገፍ ብዙ ጊዜ የሚያመነቱ የማህበረሰብ ክፍሎችን በቀጥታ ለማናገር ሞክረዋል። ጥቁር መራጮች ለሚፈልጓቸው በርካታ ነገሮችና ለውጦች መፍትሄው ሪፐብሊካን ፓርቲውን መምረጥ እንደሆነ ለማስታወስ ሞክረዋል። ከዚህ ጎን ለጎን ደግሞ በህገ ወጥ ስደተኞች ጉዳይ ደግሞ ከረር ያለ ሀሳብ ሰንዝረዋል። ህገወጥ ስደተኞች ወደ ሀገራቸው መመለስ አለባቸው ብለዋል ዜክራስዋሚ። ይህንን የምናደርገው ስለምንጠላቸው ሳይሆን ህግን ስለጣሱ ነው ብለዋል። ከዚህ በተጨማሪ በባይደን አስተዳደር ያልተገባ የፖሊሲ ትግበራ ምክንያት ቤተሰቦቻቸውን ያጡና በርካታ ጉዳት ደርሶብናል የሚሉ ሰዎች የማሳያ ሀሳቦችና ታሪኮችን በዚህ መድረክ ላይ ያቀርበዋል። አስመመው ጥሩ ሀብታሙ ትላንትና ምሽት ነው እግዲህ አሁን የነገር ከንግግሮች ደረጉና ከሰዓት በኋላና ምሽቱ ምሽቱን ሌሎች ፕሮግራሞች ይኖራሉ ተብሎ ይጠበቃል። ምን ምን ፕሮግራሞች አሉ የሚጠበቁ በዛሬው ዕለት? እንግዲህ ሌታስ ሜክ አሜሪካ ስትሮንገር አጌን በሚል መሪ ወይም ደግሞ አሜሪካን ዳግም ጠንካራ እናደርጋት በሚል መሪ ቃል ሌሎች የፖሊሲ ሀሳቦች እንዲሁም ደግሞ ንግግሮች፣ ውይይቶች ይደረጋሉ። የዛሬው ቀን የሚያተኩረው በአሜሪካ የጦር ኃይል ጥንካሬና በውጭ ጉዳይ ስምሪቷ ላይ ይሆናል ተብሎ ይጠበቃል። ከዚያ በላይ ግን ደግሞ በጉጉት የሚጠበቀው ዶናልድ ትራምፕ አጋራቸው እንዲሆኑ የመረጧቸው ጄዲ ቫንስ የመጀመሪያ ጊዜ በይፋ ንግግር የሚያደርጉበት ነው ተብሎ ይታሰባል። በእሳቸው ንግግር የኢኮኖሚ እድሎች፣ ቤተሰባዊ፣ ሴቶች፣ ብሔራዊ ደህንነትና የስደተኞች ጉዳይን ይነሳል ተብሎ ይጠበቃል። ጄዴ ኤቫንስ የሰላሳ ዘጠኝ አመቱ ፖለቲከኛ ከጥቂት ቀናት በፊት የዘንድሮውን የፕሬዝደንታዊ እጩ ትራምፕን ተከትለው ወይም አጋር ሁነው በፕሬዝደንታዊ ሩጫው ላይ እንደሚወዳደሩ ይፋ መደረጉ ይታወሳል። ከዛ በኋላ እንግዲህ ለመጀመሪያ ጊዜ በይፋ ንግግር ያደርጋሉ። ንግግራቸው የጄዲ ኤቨንስን አቅምም ያሳያል ተብሎ ይጠበቃል። ምክንያቱም ከጥቂት ቀናት በኋላ እሳቸው ከባይደን አስተዳዳሪ አስተዳደር ምክትል ፕሬዚደንት ጋር ሌላ ክርክር ስለሚጠብቃቸው ያላቸውን አቋምም፣ ያላቸውን ብቃትም የሚያሳዩበታል ተብሎ ይጠበቃል። አስማማው፣ ምናልባት ሀብታሙ ከእንደዚህ አይነት ትልቅ ጉባኤዎች ጎን ለጎን ነው። ከውጭ ላይ የሚኖሩ ደግሞ ሌሎች ድባቦች ይኖራሉ። ትናንትና ስለካሄዱ ስለነበሩ ተቃውሞች ነግረን አለ። ምናልባት ዛሬ ደግሞ አንተ በዛ አካባቢ ስትዘዋወር የታዘብካቸው ከጉባኤ ውጭ ያሉ ድባቦች ምን ይመስላሉ? እሱን በተመለከተ ምናልባት የምታጋራን ነገር ካለ አስማማ እውነትህን ነው። ይሄ ጉባኤ በእርግጥ የፖሊሲ የህግ፣ እንዲሁም ደግሞ የፖለቲካ ጉዳዮች የሚነሱበት ከመሆኑ አንጻር ቁም ነገሮችና ጠንከር ያሉ ሀሳቦች የሚንሸራሸሩበት ነው። ከዚህ የጉባኤ አዳራሽ ወጣ ስንል ግን እጅግ የሚያስገርሙና ዓይን የሚስቡ አነጋጋሪ የሆኑ ጉዳዮች ይከናውናሉ። ለእኛ ትኩረት የሰጠንና ከአንዳንዶቹም ጋር ቃለ ምልልስ ያደረግንበት ጉዳይ የትራምፕ ምስሎች የታተሙባቸው ሸቀጦች ሽያጭ የደራ መሆኑ ነው። የተለያዩ ሸቀጦችን ተመልክተናል። የእሳቸው ምስልና ንግግር የተጻፈበት ቲሸርት፣ መመገቢያ እቃዎች አይተናል። ከዛ ጎን ለጎን ደግሞ እኔም ትኩረት የሳባይ ደግሞ የእሳቸውን ንግግር በመጽሐፍ ተጠርዘው ቀርበዋል። አንዳንድ ወጣቶች ደግሞ የእሳቸውን ንግግር ወደ ግጥም በመቀየርም ለሽያጭ አቅርበዋል። በከፍተኛ ሁኔታ ሲሸጥ ተመልክተናል። ከገዢዎች መካከል ከተወሰኑት ጋር ቆይታ ለማድረግ ሞክረናል። የቪኦኤ ባልደረቦች ለምን ትገዛላችሁ? መግዛታችሁ አስፈላጊ የሆነበት ምክንያት ምንድን ነው? ብለን ለመጠየቅ ሞክረን ነበር። የሰጡን ምክንያት ታሪክ እንደመሆኑ ይህንን ታሪክ ለማስቀረጥ ከመሻት ነው። ሁለተኛው ጉዳይ ደግሞ የሪፐብሊካን ፓርቲን በርካታ ዓላማዎች ከመደገፋቸው አንጻር ድጋፋቸውንና አሌንታነታቸውን ማሳየት መፈለጋቸው እንደሆነ ነግረውናል። አስመማው ይህንን የተመለከትኩት ተያያዥ ዘገባዎች በቀጣይ ቀናት ውስጥ በቪዲዮ አስደግፈን እናቀባለን። እኔም አድማጮችን በቀጣይ እንግዲህ አሁን የተገለጽክልን ከጉባኤው ባሻገር ያሉ ድባቦችን የተመለከቱን ዘገባ ደግሞ እንደምንመለከት ተስፋ አደርጋለሁ። ሀብታሙ ከዊስከንሰን ሪፐብሊካን ፓርቲ ጉባኤ የተካሄዱ ያሉ ሁኔታዎችን በተመለከተ ላደረስክን መረጃ አመሰግናለሁኝ። ነገም እና ሌሎች ተጨማሪ መረጃዎችን እንደምንጠብቅ ይሆናል። ዛሬው አመሰግናለሁ። እኔም አመሰግናለሁ አስማመው። መልካም ምሽት አድማጮቻችን። አሁንም የአሜሪካ ምርጫ የተመለከቱ ዘገባዎች ላይ ነው የምንቆየው። በትራምፕ ላይ የተቃጠው የቅዳሜው የግድያ ሙከራ አንድምታን በመራጮች አይን የሚለው ነው። ቀጣዩ ዘገባችን ደግሞ ዩናይትድ ስቴትስ መራጮች ባለፈው ቅዳሜ በሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ ላይ የተደረገው የግድያ ሙከራ ሊያስከትል የሚችለውን ተጽዕኖ እየመዘኑ ነው። የአሜሪካ ድምፁ እስከ አስተርነስ የሪፐብሊካን ጉባኤ የተካሄደ ካለባት ሚሎዌኪ እንደዘገበው ድንገቱ በሀገሪቱና በጥቅምት ወር መገባጃ በሚካሄደው ፕሬዝዳንታዊ ምርጫ የሚኖረውን አንድምታ ማጤን ይዘዋል። የአሜሪካ ድምፅ የሩሲያ፣ የስፓኝ፣ የፋርስና የኮሪያ ቋንቋ አገልግሎቶች ያክሏቸውን ጨምቆ ያደረሰን ዙን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። በዶናልድ ትራምፕ ላይ የተደረገው የግድያ ሙከራ በፖለቲካ አመለካከቶች በጽኑ የተከፋፈለችውን ሀገር በእጅጉ አስደንግጧል። በመካከለኛው ዩናይት ስቴትስ የዊስካንሰን ክፍለ ግዛት ከትላንት በስቲያ ሰኘው በተጀመረው የሪፐብሊካን ፓርቲያቸው ጉባኤ ላይ የተገኙና ዕጩአቸው ለሆኑት ትራምፕ ለመጸለይ የተሰባሰቡ የፓርቲ ተወካዮች ግድያ ሙከራው ትራምፕን ይበልጥ ጠንካራ ያደርጋቸዋል ይላሉ። ሃሪሰን ሙሰል ዋይት የደቡብ ካሮላይና ሪፐብሊካን ፓርቲ ተወካይ ናቸው። ስ ድ ስ ንንግ ትራምፕ ሞር ዲተርሚን ቱ ፋይት ፕሬዚዳንት ትራምፕን ጨምሮ ሁላችንም ለመታገልና ለማሸነፍ ቆርጠን እንድንነሳ አድርጎናል። ፕሬዚዳንት ትራምፕ ዊንስተን ቸርችል የነበራቸውን አይነት ጠንካራ መንፈስ አላቸው። በባህር ዳርቻ ይሁን፣ በከተሞች አልያም በጎዳናዎች የትም ዩኔት እንገጥማቸዋለን። እናም አሁን ማሸነፋችን ቁርጥ ነው። ጄምስ አውዚር ከዚያው ከዊስከንሰን ክፍለ ግዛት የሆኑ መራጭ ናቸው። በአሜሪካ ፖለቲካ ሁከት ወይም ብጥብጥ ቦታ የለውም ይላሉ ሰዎች የየግል አስተያየት አላቸው። ማንም ግን በግል አስተያየቱ ሳቢያ የጥቃቱ ኢላማ መሆን የለበትም። ማለቴ ለዚያ ነው እኮ ማን ምራን ስንል ድምጻችን የምንሰጠው። በመሆኑም በዚሁ የተነሳ ሰዎችን የጥቃት ኢላማ ማድረግ ማቆም አለብን። ከሚዙሪ ክፍለ ግዛት የመጡት መራጭ ኤሚ ዴክሉ ደግሞ ትራምፕ ከተነጣጠረባቸው ጥቃት መትረፋቸው ተመራጭነታቸው እንዲጨምር ያደርጋል ባይናቸው አንድ ነገር በደረሰባቸው ቁጥር አሸናፊነታቸውን የበለጠ የሚያጠናክር ሆኖ ይሰማኛል። ከገናናነት እርከን ተቃርበዋል። በእነዚህ ሁሉ ነገሮች አልፈው አሁንም ግስጋሴያቸውን አልገቱም። ኒውዮርክ ላይ ለአሜሪካ ድምፅ አስተያየታቸውን ያጋሩ መራጮች በበኩላቸው ጥቃቱ በአሜሪካ ፖለቲካ ውስጥ ሊያሳድር በሚችለው አንድምታ መረበሻቸውን ይናገራሉ። ቪንሰንት የኒውዮርክ ክፍለ ግዛት ነዋሪ ሆኑ መራጭ ናቸው። እንደ አብዛኞቹ ሰዎች ከፍተኛ ድንጋጤ አድረውብኝ ነበር። አሜሪካ ውስጥ ፈጽሞ መሆን የሌለበት ነገር ነው የሆነው። ከዚያ በብዙ የተሻለ ልንሆን ይገባል። ከዚህ አንጻር ሁለቱም ወገኖች ከዚህ የተሻለ ሥራ መሥራት ይጠበቅባቸዋል። ጃን ደግሞ የኒውዮርክ አጎራባቿ የኒው ጀርዚ ክፍለ ግዛት መራጭ ናቸው። በልዩነታችሁ ዙሪያ ተነጋገሩ። በዚህ የተነሳ ሰዎችን ለመግደል መሞከር አያስፈልግም። ሲድኒም ሌላዋ የኒውዮርክ መራጭ ናቸው። እኔ የፕሬዝደንት ትራምፕ ደጋፊ አይደለሁም። ሙሉ በሙሉ ጆ ባይደንን ነው የምደግፈው። እንደኔ ኔ አስተያየት ሁለቱ ወገኖች የተጋጋለውን ሁኔታ በጥቂቱ ዝግ ሊያደርጉት ይገባል። በፖለቲካ አመለካከቶች ልዩነት የተነሳ ማንም ሕይወቱን እስከ ማጣት የሚያበቃ ምክንያት የለም። በፔንሲልቬንያ የምርጫ ዘመቻቸው ወቅት በትራምፕ ላይ የተቃጣው ጥቃት የፖለቲካ ውጥረቱን የማርገብ አስፈላጊነት የሚያሳይ ነው የሚሉት ደግሞ የቴኔሲ ክፍለ ግዛቷ መራጭ ሎራ ባይገር ናቸው። አንዳች አነሳሽ ንግግሮችንና ቁጣውን ዝቅ ማድረግ ያለብን ይመስለኛል። ለምን እርስ በርስ አንነጋገርም? ሁሉም በራሱ መንገድ እየገፋና እያሳደገ መጥቶ ሁሉንም ነገር ከለየለት ደረጃ አድርሶታል። ያን የመሰለ ሁኔታ እንዲፈጠር ምንም አይነት ምክንያት የለም። አንድነት ያስፈልገናል። እርስ በርስ መነጋገር፣ በቃ መነጋገር እና መደማመጥ መጀመር አለብን። የፔንሲልቬንያ ክፍለ ግዛቷ መራጭ ክርስቲን ቤሊት ደግሞ ጥቃቱ ተጨማሪ ጥበቃ አስፈላጊ መሆኑን ያሳይ ነው ይላሉ ይህ በመፈጠሩ ንጹሐን መሞታቸው በጣም ያሳዝናል። ነገር ግን ነገሮች ትንሽ እስከሚረጋጉ ድረስ አሁን ለሁሉም ሰው ተጨማሪ ጥበቃ ይደረጋል ብለን ተስፋ እናደርጋለን። ጉባኤው እየተካሄደ ወዳለባት ወደ ዊስኮንሰን ስንመለስ ዳውን ጉድማን በበኩላቸው የቅዳሜ ሁከት የአሜሪካን ፖለቲካ ይቀይራል ብለው እንደሚያምኑ ይናገራሉ። ባይደንም ሆኑ ትራምፕ ማንም ይሁን ማን ምንም ይሁን ምን አንድን ፕሬዝዳንት ለመግደል ሙከራ ማድረግ ፍጹም ስህተት ነው። ባይደንም ሆኑ ትራምፕ ሰብአዊ ፍጡር ናቸው። እናም ከትራምፕ ግድያ ሙከራ ጀርባ ለነበሩ ሰዎች ያ ቤተሰብ እንድንጸልይለትና እንድናስበው ይሻል። የቅዳሜውን ጥቃት ተከትሎም የትራምፕና የባይደን ምርጫ ዘመቻዎች አነሳሽ የሆኑ ንግግሮችን ቃና ለዘብ አድርገዋል። ትራምፕ ለኒውዮርክ ፖስት ጋዜጣ ሲናገሩም በስነ ስርዓቱ መሰረት የፓርቲያቸው ውጪ ሆኖ መምረጣቸውን መቀበላቸውን አስመልክተው በነገው ምሽት ከፓርቲያቸው ጉባኤ ላይ ከሚያሰሙት ንግግር ውስጥ አገሪቱን ወደ አንድ በማምጣት ላይ ያተኮር ሀሳብ ማካተታቸውን ገልጠዋል። የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ደቡብ ሱዳን የናይል ተፋሰስ የትብብር ማዕቀፍ ስምምነት ማጽደቋን ተከትሎ ስምምነት ተግባራዊ ሊሆን የሚችልበት በቂ ድጋፍ አግኝቷል። ጠቅላይ ሚኒስትር አብይ አህመድ በግብጽና ሱዳን ተቀባይነት የሌለው የትብብር ማዕቀፍ በደቡብ ሱዳን መጽደቁን ታሪካዊ ሲሉ አድንቀዋል። ኬኔዲ ያባት ባለሙያ አነጋግሮ ተከታዩን ዘገባ አዘጋጅቷል። አስራ አንድ የተፋሰሱ ሀገራት የሚጋሩትን የናይል ወንዝ ሙሉ በሙሉ ሊባል በሚችል ደረጃ ለግብጽ እና ለሱዳን ብቻ ያከፋፍላሉ በሚል የሚተቹትን የቅኝ ግዛት ስምምነቶች በአዲስ ለመተካት ታስቦ የተዘጋጀው የናይል ተፋሰስ የትብብር ማዕቀፍ ስምምነት ወይም በሌላ መጠሪያው የኢንቴቤ ስምምነት ባለፈው ሳምንት በአዲሷ የተፋሰሱ ሀገር ደቡብ ሱዳን ጸድቋል። የትብብር ማዕቀፍ ስምምነቱ ሀሳብ አመንጪዎችና ግንባር ቀደም ተዋናዮች ከሆኑት ሰባት የላይኛው ተፋሰስ ሀገራት አንዷ የሆነችው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የናይል ተፋሰስ የትብብር ማዕቀፍ ስምምነት በደቡብ ሱዳን መጽደቁ ለኢትዮጵያ ታሪካዊ ነው ሲሉ ዛሬ ረቡዕ ሐምሌ 10 ቀን 2016 ዓ ም በማኅበራዊ የትስስር ገጾቻቸው ገልጸዋል። ስምምነቱ ለ11 ዓመታት ከዘለቀ ውይይት በኋላ በ2002 ዓ ም በአውሮፓውያኑ 2010 ግንቦት ወር ላይ በኢትዮጵያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ እና ኬንያ ሲፈረም ቡሩንዲ በቀጣዩ ዓመት ስድስተኛ ሀገር ሆና ፈርማለች። ከእነዚህ ሀገራት መካከል ከኬንያ በስተቀር አምስቱ ስ ስምምነቱን በየሀገሮቻቸው ሲያጸድቁ ደቡብ ሱዳን ስድስተኛዋ የስምምነቱ አጽዳቂ ሀገር ሆናለች። የናይል ተፋሰስ የውሃ ምንጭ የሆኑት የላይኛው የተፋሰሱ ሀገራት የትብብር ማዕቀፍ ስምምነቱ ፍትሐዊና ምክንያታዊ አጠቃቀም የሚለውን መርህ የሚያሟላ መሆን እንዳለበት ሲገልጹ፣ ስምምነቱ የውሃ ደህንነታችንን እና ታሪካዊ ድርሻችንን ማረጋገጥ አለበት የሚል አቋም ያላቸው ግብፅና ሱዳን በበኩላቸው እስካሁን ስምምነቱን አልፈረሙም። ደቡብ ሱዳን ስድስተኛ አገር በመሆን ስምምነቱን ማጽደቋን ተከትሎ ከሁለቱ የታችኛው የተፋሰሱ ሀገራት እስካሁን በይፋ የተሰጠ መግለጫ የለም። ስምምነቱ በደቡብ ሱዳን መጽደቁን ዲፕሎማሲያዊ እምርታ ያሉት ጠቅላይ ሚኒስትር አብይ በበኩላቸው ይህም በናይል ተፋሰስ ቀጣናዊ ትብብር ለማድረግ ባለን የጋራ ምኞት ጉልህ እርምጃ ነው ብለዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪው ፕሮፌሰር ያዕቆብ አርሳ ነው። የደቡብ ሱዳንን ውሳኔ ተከትሎ ስምምነቱ ከአንዱ የተፋሰሱ ሀገራት ውስጥ በስድስቱ መጽደቁ ወደ ተግባር እንደሚያሸጋግረው ተናግረዋል። ይህም ግብፅና ሱዳን በቅኝ ግዛት ስምምነቶች መሰረት አለን የሚሉትን ታሪካዊ የውሃ መብት ጥያቄ የሚያስቀር እንደሆነ ያስረዳሉ። ያለው የሀገሮች የዋ አጠቃቀም ግንኙነት የሀገራቸው ያለውን የውሃ ሀብት ሌሎችን በከፋ ሳይጎዱ የሚጠቀሙበት ሁኔታ፣ እንደዚሁም ሀገሮች ልማታቸውን የውሃ ልማታቸውን በትብብርና በመጠጋገዝ በመተባበር አንዱ ሌላውን ዝም ብለው አትንካብኝ፣ ውሃዬ ነው አትንካብኝ፣ መብቴ ነው አትንካብኝ፣ የታሪካዊ ይዞታዬ ነው የምልበት ሁኔታ ሳይሆን የውሃ ልማትን በሚተገብርበት ጊዜ ከሌሎች ሀገሮች ጋራ መተጋገዝ የሚያደርግበት መሰረታዊ የሆነ የጋራ የሆነ የእኩልነት መብት የተረጋገጠበት ነው የሚሆነው። ብር ማዕቀፉ ስምምነት በስድስት ሀገራት ከተፈረመና በአምስቱ ከጸደቀ በኋላ ባሉ የተለያዩ ጊዜያት የግብፅ ባለስልጣናት በሰጧቸው አስተያየቶች ምንም እንኳን አገሪቱ የስምምነቱን በርካታ አንቀጾች ብትቀበልም ስምምነቱ ለአወዛጋቢ ጉዳዮችን ልባት የሚሰጥ አይደለም በማለት በተቃውሞ መቀጠሏን ገልጸዋል። ይሁን እንጂ በስድስት ሀገራት መፈረሙን ተከትሎ ስምምነቱ ዓለም አቀፍ ተቀባይነት ያለው መሆኑን የሚገልጹት የሃይድሮ ፖለቲክስ ተመራማሪው ፕሮፌሰር ያዕቆብ አርሳኖ ግብፅና ሱዳን አለመፈረማቸው ወደ ኋላ ሊመልሰው እንደማይችል ተናግረዋል። የትብብር ማዕቀፍ ስምምነት ሰነድ በአፍሪካ ህብረት ዘንድ ይመዘገባል። ምክንያቱም ሰነድ ውስጥ ስድስት ሀገሮች ካጸደቁት የአፍሪካ ህብረት የህግ ጥበቃ አንድ ሰነድ ነው ማለት ነው። እንግዲህ ማናቸውም ድርድር፣ ክርክር በሚካሄድበት ጊዜ ይህኛው እንደ መሰረታዊ ሰነድ እና ማመላከቻ ወይም ደግሞ ማጣቀሻ ይሆናል ማለት ነው። ይሄ አንዱ ነገር ነው። ከዛ ቀጥሎ ግን በዚህ በስምምነቱ መሰረት የናይል ተፋሰስ ሀገሮች የተፋሰሱን ጋራ ኮሚሽን የሚያቋቁሙበት ሂደት ይቀጥላል ማለት ነው። እንግዲህ አሁንም በዚህ ኮሚሽን የግብፅን ሱዳንም ሮ ተደራድረው ተከራክረው አስራ አንድ አመት የፈጀ ውይይት ተደርጎ የተሰራ ማዕቀፍ ስለሆነ አሁን ለመፈረም አይመቸንም ብለው ወደኋላ ብጎተቱ ሌሎች ሀገሮች ከፈረሙ እና ኮሚሽኑን በሚያቋቁሙበት አግባብ ውስጥ ራሳቸውን አመልክቶ ሊገቡ ይችላል። ማንም አይከለክላቸውም፣ እና ይህንን ድርጅት ማን ሊቀበልበት ህጋዊ ያልሆነ ነው ሊሉ አይችሉም። ከእንግዲህ በኋላ በስምምነቱ መሰረት አባል ሀገራት በናይል ተፋሰስ ውሃ ላይ በሚሰሯቸው ግንባታዎች ላይ ሊኖሩ የሚችሉ ቅሬታዎች በናይል ተፋሰስ ኮሚሽን እልባት እንደሚሰጠው አስረድተዋል። yeah ትብብር ማዕቀፉ ስምምነት ላይ በላይኛውና በታችኛው የተፋሰሱ ሀገራት መካከል መግባባት ካልተደረሰባቸው ነጥቦች መካከል በሌሎች የናይል ተፋሰስ ሀገራት የውሃ ደህንነት ላይ ጉልህ ተጽዕኖ አለማሳደር የሚለው አንቀጽ 14 ለዋነኛው ነው። ይህ አንቀጽ በሌሎች የተፋሰሱ ሀገራት የውሃ ደህንነት እንዲሁም የአሁን አጠቃቀምና መብቶች ላይ አሉታዊ ተጽዕኖ እንዳያሳድር በሚል እንዲተካ ግብጽ ጥያቄ አቅርባ ነበር። የናይል የሚኒስትሮች ምክር ቤት በግንቦት ወር 2001 ዓ ም በዲሞክራቲክ ሪፐብሊክ ኮንጎ ኪንሻሳ ባካሄደው አስቸኳይ ስብሰባ በአንቀጽ 14 ለላይ የተመለከተው ጉዳይ በናይል ወንዝ ተፋሰስ ኮሚሽን እልባት እንዲሰጠው ወስኗል። ለአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ አሁን ደግሞ ሳምንታዊ የኢትዮጵያን በአሜሪካ ዝግጅታችን ክፍለ ጊዜ ነው። በሚልዋኪ የሚገኘው አፍታሙ ስዩም በስፍራው የምትገኘው ብቸኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ጽዮን ቅድስት ለማርያምን በተመለከተ ተከታዩን ዘገባ አዘጋጅቶላችኋል። የሚልዋኪ ከተማ ኦክ ክሪክ ቀጠና ለወትሮው የጸጥታ ድባብ ይገንበታል እሁድ ማለዳና ረፋዱን ግን በአንደኛው ጥግ ላይ ከምትገኝ ቤተ ክርስቲያን የሚተም የቅዳሴና የወጣቶች ኅብረ ዝማሬ የጸጥታውን ኃያልነት ቀምቶ ልዩ አውድ ያነግስበታል። ይቺ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ የደብረ ጽዮን ቅድስት ልደታ ለማርያም ቤተ ክርስቲያን ተብላ ትጠራለች። በሙያቸው የውስጥ ደዌ ሐኪም የሆኑት ዶክተር ኢዮብ አለታደሰ የቤተ ክርስቲያኗ የሰበካ ጉባኤ ጸሐፊ ናቸው። ያው እንግዲህ እንደሚታወቀው ዊስኮንሰን እና ሚልዋኪ አካባቢው ኢትዮጵያውያን ማህበረሰብ ለረዥም ጊዜ ሲኖሩበት የነበረ አካባቢ ነው። የዩኒቨርሲቲ ኦፍ ዊስኮንሰን ብዙ የኢትዮጵያውያን ምሁራን የተማሩበት ተቋም ነው እና ኢትዮጵያውያን በዚህ ይኖሩ ነበረ። ይህንም ደግሞ ቤተ ክርስቲያን ለማቋቋም ፍላጎትና ምኞት ነበራቸው። ሁኔታዎች ባለመመታቻቸው እግዚአብሔር ስላልፈቀደ ቀድሞ ሊቋቋም አልቻለም ግን ወንድሞችና እህቶች ተሰባስበው የጽዋ መርሃ ግብር አቋቁመ ነበረ ማህበረ ማርያም ብለው ከ2018 በፊት ማለት ነው። በዛ ጽዋ ማህበር ተገናኝተው ጽዋ እየጠጡ እየተወያዩ ከዛ እንግዲህ ይሄ አድጎ መጥቶ 2018 ዓ ምት እዚህ በነበር ነው የኢትዮጵያውያን ማህበረሰብ ቤተ ክርስቲያኗ ልትቋቋም ትችላለች። ቤተ ክርስቲያኗ ከትውልድ ሀገራቸው ርቀው የወስከንሰሯን ግዛት ከተማ መኖሪያቸው ላደረጉ ሁሉ የመንፈሳዊ አገልግሎት መናገሻ ከመሆኗ ባሻገር ከኢትዮጵያውያንና ኤርትራውያን ለሚወለዱ ሕፃናትና ታዳጊዎች ስለ ማንነታቸው ያውቁ ዘንድ በምታስተባብራቸው መርሃ ግብሮች በጎ አበርክቶት እንዳላት ዶክተር እዮብ ይናገራሉ። የክርስቲያኗ እንግዲህ ከተቋቋመች አንስቶ የተተነሳችለት ዓላማ አንደኛው እዚ ያሉ ኢትዮጵያውያን እና ኤርትራውያን ኦርቶዶክሳውያን የሃይማኖት አገልግሎት እንዲያገኙ፣ ሁለተኛ ደግሞ ባህላቸውን፣ ማንነታቸውን እዚህ በሚኖርባትም ደግሞ አሜሪካን ሀገር እንዲያዳብሩ ከዚያው በተጨማሪ ደግሞ ተተኪው ትውልዶች ህጻናቶቹ ልጆቹ የዚችን ሀገር የኢትዮጵያን ባህል እንዲያውቁ ለማድረግ ነው ማለት ነው። ስለዚህ ከተቋቋመች ጀምሮ እንግዲህ አገልግሎት ትሰጣለች ማለት ነው። ባህልም በተመለከተ እንግዲህ ቤተ ክርስቲያኗ እዚህ ካለው የኢትዮጵያ ኮሚኒቲ ጋር፣ ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተ ክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ የኤርትራ ቀን በሚል ለማህበረሰቡ እዚህ ላለው ባህላችን የምናስተዋወቅበት አለባበሳችን የምናስተዋወቅበት ምግባችን የምናስተዋወቅበት በየዓመቱ ፌስቲቫል እናዘጋጃለን ማለት ነው እና ይህ ፌስቲቫል በብዛት አሜሪካውያን የሆኑ የዚህ ሀገር ሰዎች ይሳተፉበታል ማለት ነው። ይህም ፌስቲቫል ደግሞ ምንድን ያገዘ ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ፣ ስለ ምግቡ ሪሰርች እንዲያደርጉ እንደዚህ በማድረግ ቤተ ክርስቲያኗ እዚህ የኢትዮጵያን ባህል እንዲተዋወቅ ተተኪ ትውልድ ደግሞ ይህን እንዲያውቅ ጥረት እያደረገች ነው የምትገኘው። ፊደል ይመራለሁ አማርኛም ትግርኛም አብረው ይማራሉ። ለሰላሳ ዓመታት ያክል ሚልዋኪን ቤታቸው ያደረጓት የኮምፒውተር ቴክኖሎጂ ባለሙያው አቶ ደረጀ መኮንን የቤተ ክርስቲያኗን ዕድሜ ለማራዘም የሐሳብ የክህሎትና የጉልበት እገዛ ከሚቸሩት ትውልደ ኢትዮጵያውያን መካከል አንዱ ናቸው። ምክንያታቸው ደግሞ ቤተ ክርስቲያናዋ ከሃይማኖታዊ ተቋምነት ተሻግራ የማኅበረሰብ ትስስር ማዕከል መሆኗን ማስቀጠል መሻት ነው። ቤተ ክርስቲያን ሳይኖረን እንግዲህ እኔ ከዚህ ቺካጎ ለሀያ ዓመት ኤብሪ ዊኬንድ እየነዳሁ መድኃኔዓለም ቤተክርስቲያን ሄድ ነበረ። ከባድ ነው፣ በስኖ ጊዜ መንዳት በስኖ ጊዜ መሄድ ቺካጎ ድረስ ከባድ ነበር። ቤተሰብ ከተመሰረቱ በኋላም ከባድ ነበረ። እዚህ ብዛት አበሻ ስላልነበረ ትንሽ ቤተክርስቲያን መቋቋም ከባድ ነበር። አሁን ብዙ ኢትዮጵያና ኤርትራ ኮሚኒቲ ሰዎች መምጣት ከጀመሩ ወዲህ ግን ይህም ቤተክርስቲያን ከተቋቋመ በኋላ በጣም የመገናኘት የማቀራረብ እንዲሁም ደግሞ የመተሳሰብ በለቅሶ ጊዜ ለቅሶ ቢባል ደስታ ቢባል አሁን ሁላችንም በአንድነት የምንሰማበት ኮሚኒኬት የምናደርግበት የሶሻል ሚዲያዎችን እንኳ በህብረት ሼር የምናረግበት ፕላትፎርም ሁሉ እንዲፈጠር አድርጉ። የሚልዋኪዋ ደብረ ጽዮን ቅድስት ልደት አለማርያም ቤተ ክርስቲያን በአማርኛና በትግርኛ ቋንቋዎች አገልግሎት የሚሰጥባት ኢትዮጵያውያንና ኤርትራውያን በወዳጅነት መንፈስ የሚስተናገዱባት ስለመሆኗ የሚናገሩት አቶ ደረጀ የሁለቱን ህዝቦች ተወላጆች ይበልጥኑ ያቀራረበች ደብር መሆኗንም ያውሳሉ። የኢትዮጵያና ኤርትራ መቼስ የተለያየን አገር ብንሆንም ለካ አለቆቻችን ወይም መሪዎቻችን ነው እንጂ የተለያየ ነው፣ እኛ አልተለያየንም የሚለውን ትልቅ መልዕክት ነው ለሁላችን የሰጠን። አብረን እንቀድሳለን አብረን ቋንቋውን እንኳ ትግርኛ ከተሰበከ እየገባን አሜን እያልን ነው የምንሄደው። አማርኛም ሲሰበክ እነሱም እንደዛ ማለት ነው። በፍቅር በአንድነት በትልቅ ደስታ አብረን የምናከብርበት ምክንያት ለሌላ ቤተ ክርስቲያንም ራሱ ትልቅ ትልቅ አሪያ ይሆናል ብዬ የምለው ነገር ነው። ካህኖቻችን ኤርትራዊ፣ ኢትዮጵያዊ ካን አንድ ላይ የሚቀድሱበት ዲያቆናት ኤርትራዊ ዲያቆናት ኢትዮጵያዊ አብረው የሚቀድሱበት በፍቅር በሰላም፣ ሳንናገር እንኳ የሚገባቸው ሳናቅ እንኳ ስንጣፋ በቋንቋቸው በሚችሉት መንገድ እንኳ አቅፈው አነጋግረውን የሚሄዱበት ትልቅ የእኛን ህብረት ያጠነከረልን፣ በደስታቸው የምንካፈል፣ በሀዘናቸው የምንካፈል እነሱም እንደዚሁ እና ኮሚኒቲያችን እንዲሰፋልን እንዲጠነክርልን፣ እስካሁን ድረስ በጣም ትልቅ ሰላም ያለን እግዚአብሔር ይመስገን በጣም ደስ ይለናል ይህንን ነገርና እንዲሁ ሌላውን ቤተክርስቲያን እንዲህ አይነት ነገር እንመኛለን። ከስራ ጫናቸው የተረፈውን ሰዓት በቤተ ክርስቲያኒቱ አገልግሎት ላይ የሚያውሉ ባለሙያዎች ከሚያደርጓቸው አዎንታዊ ነገሮች መካከል አንዱ ወጣቶች በመጪ ሕይወታቸው የተሻለውን መንገድ እንዲመርጡ የሕይወት ልምድ የሚያካፍሉበት ምክር የሚለግሱበት አፍታ ነው። በሕክምና ሙያ ለመሰማራት የምትፈልገው ቲና አስራደ ታላላቆቿን ምክር እያዳመጠች ነው። አሁን አስራ ሁለተኛ ክፍል ነኝ። ወደ ፊት መሆንም ፈልገው ወደ መሪኮ ፊልድ ገብቼ ላይክ ነርሲንግ ማጥናት ፈልጋለሁ። እዚህ ኮሚኒቲው በጣም ደስ ይላል። ላይክ ትንሽ ነው ከሌሎች ስቴቶች ጋር ሲነጻጽር ደ ሀበሻ ኮሚኒቲ ትንሽ ነው፣ ግን ያውም ሆኖ አይ እንትን ስትሮንግ ባንድ አለ የተለያዩ ኮሚኒቲ ላይክ አድማጆቻችን የዚህ ዝግጅት ሙሉ ቅንብር በዌብሳይታችን ላይ ማግኘት ይችላላችሁ። የምሽቱ ዝግጅቶቻችን እነዚህ ነበሩ። አስማማኝ ነው ነበርኩ። መልካም ምሽት።